ምናመሻችሁ፣ የጋቢና ቪ አድማጮች የዛሬ ማክሰኞ ሕዳር 22 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬው ምሽት ከያዝናቸው ፕሮግራሞች መሃል የኮሮና ቫይረስ ስርጭት እጅግ እየተባባሰ መሄዱንና የጽኑ ህሙማን ቁጥር በከፍተኛ ሁኔታ መጨመሩን የሚዳስስ ዘገባ አለን። ሀገራችንም የሚያሳየው መረጃ የተጠኑ ጥናቶችም የሚያሳዩት ቫይረሱ ስርጭት ህብረተሰብ ደረጃ እየተስፋፋ መሆኑ ነው። ጉዳዩን አስመልክተው ዛሬ መግለጫ የሰጡትን የጤና ሚኒስቴር ኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳን የሰማችኋቸው ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል። ግልጽ የሆነ መረጃ አይሰጠንም። በዛ ደግሞ በጣም ሆፕፕ አርገን ከዛ እንደገና መራዘን ማለት የእኛ ሜንታሊቲ ላይ ራሱ መጫወት ነው። እና ላልተወሰነ ጊዜ የተባለ ነው የሚራዘመው። ና ወይ ቁርጣችንን ብናውቅ አንድ ነገር ነው። እና በአጠቃላይ ግልጽ የሆነ መረጃ ቢደርሰን ጥሩ ነው። በአሁኑ ሰዓት ኢትዮጵያ ውስጥ ባለው የጸጥታ ችግር ምክንያት የአስራ ሁለተኛ ክፍል ሀገር አቀፍ ፈተና ላልተወሰነ ጊዜ በመተላለፉ ስጋታቸውን ካካፈሉን ተማሪዎች መካከል አንዷ የሆነችውን የአብጌቱን የሰማችኋት። የሌሎቹን ተማሪዎችን ድምፅ ያካተተው ፕሮግራም ወደኋላ ይቀርባል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው፣ ወደ እሷ ላሳልፋችሁ። አመሰግናለሁ፣ ስመኝሽ። በድጋሚ እንደምን አምሽታችኋል? የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማይክ ፓምፔዮ ኢትዮጵያ ውስጥ ጦርነት ሙሉ ለሙሉ እንዲቆም ጠየቁ። የውጭ ጉዳይ ሚኒስተሩ ትላንት ባወጡት የትዊተር መልእክት ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውንና ትግራይ ውስጥ እየተካሄደ ያለው ውጊያ ሙሉ ለሙሉ እንዲቆም መጠየቃቸውን አስታውቋል። ንግግር እንዲጀመር ነጻ፣ ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ አገልግሎቶች አቅርቦት እንዲኖር ጠይቅ ያለው ሲሉ ፖምፔዮ በዚሁ ትዊታቸው ላይ አስታውቋል። የስልክና የኢንተርኔት አገልግሎቶች እንደተቋ ረጠ በመሆኑ ክልል ውስጥ ያሉት ሁኔታዎችን በቅርበት ለማወቅ አልተቻለም። በሌላ በኩል ግን አርባ ሶስት ሺህ ኢትዮጵያውያን ግጭቱን ሸሽተው ሱዳን መግባታቸውን ያስታወቀው የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩ ኤን ኤች ሲ አር ለስደተኞቹ እርዳታ ማቅረብ የሚያስችለው የአንድ መቶ አርባ ሰባት ሚሊዮን ዶላር ድጋፍ እንዲደረግለት ጠይቋል። በሌላ በኩል በሕወሓት ቁጥጥር ስር ነበሩ የተባሉ ከአንድ ሺህ አንድ መቶ በላይ የመከላከያ ሰራዊቱ አባላት ወደ አማራ ክልል ዋግ ህምራ ብሔረሰብ አስተዳደር ዞን መግባታቸውን የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ አስታውቋል። ወደ ዞኑ ከገቡት ውስጥ በጦርነቱ የቆሰሉ እንዲሁም በረሃብና በህመም የተዳከሙ እንደሚገኙባቸውም የመምሪያው ኃላፊ አቶ ጳውሎስ በላይ ለአሜሪካ ድምጽ ገልጸዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ደቡብ ሱዳን ላይ ጥሎት የነበረውን የጦር መሳሪያ እገዳ እንዲያድስ አምነስቲ ኢንተርናሽናል ጠየቀ። የሰብአዊ መብቶች ተሟጋቹ ቡድን ትላንት ባወጣው መግለጫ ደቡብ ሱዳን ውስጥ ተኩስ የማቆም ስምምነት ቢደረስም ባለፈው የካቲት ወር ላይ የአንድነት መንግስት ቢመሰረትም በሲቪሎች ላይ የሚፈጸሙት ግፍ የጭካኔ አድራጎቶችና ና የጦር ወንጀሎች በዚሁ በአውሮፓውያኑ አመት በአራት እጥፍ ማሻቀቡን አመላክቷል። የጸጥታ ጥበቃ ምክር ቤቱ በደቡብ ሱዳን ላይ የመሳሪያ እገዳ የጣለው እንደ ኤሮፓያን አቆጣጠር በግንቦት 2011 ዓ.ም ሲሆን ባለፉት ሁለት ዓመታትም በተከታታይ አራዝሞታል። ዋና መስሪያ ቤቱ ኒውዮርክ የሚገኘው አምነስቲ ኢንተርናሽናል የቡድኑ ከፍተኛ አማካሪና የመሳሪያ ጉዳዮች መርማሪ ብራያን ካስትነር ትላንትና ለአሜሪካ ድምጽ በሰጡት ቃል የመንግስቱ ኃይሎች የያዟቸውን የጦር መሳሪያዎች የሚጠቀሙባቸው ኃላፊነት በጎደለው ሁኔታ በመሆኑና ብዙ ጊዜም የጭካኔና የግፍ አድራጎቶቹን የሚፈጽሙት እራሳቸው በመሆናቸው ነው ብለዋል። ደቡብ ሱዳን ላይ ተጥሎ በቆየው የጦር መሳሪያ እገዳ አፈጻጸም እና በውጤቱ ላይ የጸጥታ ምክር ቤቱ ከታህሳስ ስድስት በፊት የመንፈቅ ግምገማ ከማድረጉ በፊት ነው አምነስቲ ኢንተርናሽናል ሪፖርቱን የማራዘሚያ ጥያቄውን ያቀረበው። የኮቪድ-19 መግነን ኤች አይቪ በደማቸው ውስጥ ያለ ሰዎችን የጤናና የሌሎች አገልግሎቶችን በአግባቡ ማግኘት እንዳይችሉ ያደረገ መሆኑን የመንግስታቱ ድርጅት የኤድስ መቆጣ የማጣሪያ መርሃ ግብር ዩኤን ኤድስ አስታውቋል። ኮሮና ቫይረስ ኤች አይቪ ኤድስን ለመከላከልና ለመቆጣጠር እየተካሄደ ባለው ስራ ላይ ባሳረፈው ጫና ሰበብ በመጪው የአውሮፓውያኑ አመት ውስጥ ከ123ሺ እስከ 293ሺ ሰው ለኤች አይቪ ቫይረስ ሊጋለጥ እንደሚችልና ከ69ሺ እስከ 148ሺ ሰው ደግሞ በኤድስ ምክንያት ሊሞት እንደሚችል መርሃ ግብሩ ተንብሏል። አድማጮች፣ ለሰአቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ የዕለቱ አብይ ርዕስ አርገን ወደ አሰናዳ ነው ፕሮግራም እንለፍ። የኮሮና ቫይረስ ወረርሽኝን አስመልክቶ በህብረተሰቡ ዘንድ የሚታየው ቸልተኝነትና መዘናጋት ስርጭቱን እያባባሰ ነው ሲል የኢትዮጵያ ጤና ሚኒስቴር ገለጸ። የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ለአሜሪካ ድምፅ እንደገለጹት የዛሬውን የህሙማን መረጃ ሳይጨምር ጽኑ ህሙማን ክትትል ውስጥ ያሉ ታማሚዎች ቁጥር 300 ደርሷል። የአስገዳጅ መመሪያ ተነስቷልና ኮሮና የለም ብለው ብዙዎች ራሳቸውን ለቫይረሱ እያጋለጡ ቢሆንም አስገዳጅ መመሪያው አሁንም በስራ ላይ እንዳለ ነው ዳይሬክተሩ ያስረዱት። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ተከታዩ ልካለች። በሀገሪቱ የኮቪድ-19 ቫይረስ ከተከሰተ ወዲህ እስከ ህዳር 22 2013 ዓ ም ድረስ ባለው መረጃ መሰረት በኢትዮጵያ ናሙና የተወሰደላቸው ሰዎች ቁጥር 1 ሚሊዮን 600 ሺህ በላይ ናቸው። ከነዚህ ውስጥ 110,074 ሰዎች በቫይረሱ ተይዟል። 1,706 ሰዎች ደግሞ ህይወታቸው በዚህ በሽታ ማለፉ ነው የተገለጸው። 73,808 ሰዎች ከቫይረሱ ሲያገግሙ፣ የዛሬው መረጃ ሳይጨምር ከ34,558 ሰዎች በላይ ደግሞ የቫይረሱ ተጠቂ መሆናቸውን የጤና ሚኒስቴር መረጃ ያሳያል። የኢትዮጵያ ጤና ሚኒስቴር ኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ እንደገለጹት የኮሮና ቫይረስ ወረርሽኝ ከወትሮ እየጨመረ ነው ሀገራችንም የሚያሳየው መረጃ የተጠኑ ጥናቶችም የሚያሳዩት ቫይረሱ ስርጭት ህብረተሰብ ደረጃ እየተስፋፋ መሆኑን ነው የሚያሳየው። በሌላ በኩል ግን አሁን ላይ ለየት ባለ መልኩ እያጋጠመን ያለው ችግር ጥንቃቄ የማድረጉ የመዘናጋት መዘናጋት ብቻም ሳይሆን ኮሮና የለም እስከማለት መድረስ ይህንን እንደ አቋም ይዞ የማራመድ ብዙ ቦታ እየታየ ነው ያለው። ይሄ ከባድ ችግር ነው። ቫይረሱ ስርጭት በጣም እየጨመረ ነው ያለው። ስርጭት ብቻ ሳይሆን በየቀኑ የሞቱ ሰዎች ቁጥር ግን እየጨመረ ነው። በጽኑ ህመም ላይ ያሉ ሰዎች በየቀኑ ከሶስት መቶ በላይ ነው እየታየ ያለው። ያለን መረጃ ይህንን ነው የሚያሳየው። ከዚህ ጋር ተያይዞ ግን የኮሮና የለም አቅልሎ የማየት የቫይረሱን አደገኛነት የመርሳት ስቃዩን የመርሳት ችግሮች በየቦታው ከአዲስ አበባ ከተማ ጀምሮ ለየት ባለ መልኩ ይህ ችግር እያጋጠመ ነው ያለው። እንግዲህ በዚህ ላይ ምን አይነት ስትራቴጂ መከተል አለብን? እንዴት ህብረተሰባችንን የቫይረሱን አደገኛነት እያሳየን አሁን ተጨባጭ በጤና ተቋማት ላይ በተለይም ደግሞ በሕክምና ማዕከላት ላይ ለኮቪድ በተዘጋጀው ሕክምና ማዕከላት ላይ በዚህ ቫይረስ እየተሰቃ ያሉ ወገኖቻችንን ማሳየት የምንችልበት ህብረተሰቡ ከመዘናጋት ወጥቶ በተለይም ደግሞ ቫይረሱን አቅሎ ማየት እና ቫይረሱ የለም እስከ ማለት የደረሰው በጣም አደገኛ ስለሆነ ይሄንን መቀልበስ መቻል አለብን። በተለይ የአስገዳጅ መመሪያ መነሳቱን ተከትሎ ህብረተሰቡ ዘንድ መዘናጋት እንዳለ የገለጹት ኃላፊው አዲስ መመሪያ እንዳለ ጠቅሷል። ያቸው ከጊዜ መነሳት ጋር ተይዞ ያጋጠመ የክፍተት አለ ግን የመመሪያ ክፍተት ደግሞ በአዲሱ መመሪያ ወጥቷል። የመመሪያ ችግር የለም። ዋናው በቁርጠኝነት ያንን ተግባራዊ የማድረግ ችግር ነው እንጂ አሁን ህብረሰቡ ከማወቅ አንጻር ቫይረሱ ምን እንደሆነ የመከላከያ መንገዱ፣ መተላለፊያ መንገዶቹ እና ሊወሰዱ የሚገቡ ጥንቃቄዎችን አብዛኛው ሰው አውቆታል። ከመመሪያም ጋር ተያይዞ ብዙ ችግር የለም። ግን ያንን ተግባራዊ የማድረግ በተለይ ልክ እንደ ከዚህ በፊቱ በክልከላ ማስቀጠል አስቸጋሪ ነው። በራሱ ከኢኮኖሚ አንጻር እያንዳንዱ ሰው በዕለት ተዕለት ተግባር ውስጥ ማድረግ የሚገባቸውን ጥንቃቄዎች እያደረገ ከኮሮና ጋር አብሮ መኖርም ስለሚቻል ኮሮና እስከሚወገድ ድረስ ያንን እየተለማመን ግን ጥንቃቄ እያደረግን ኮሮናን መከላከል ስለሚቻል መከላከል ብቻ ሳይሆን መቆጣጠርም ስለሚቻል ይህንን ደግሞ አድርጎ አሳይቶ በዓለም ላይም ተሞክሮ ያላቸው ሀገሮችም አሉ። የቫይረሱ ስርጭት እየጨመረ መምጣቱን የጠቀሱት ዶክተር ተገኔ መንስኤውንም አብራርተዋል። ከዚህ በፊት እንደምናስታውሰው በዘመቻ መልክ ተሰርቶ እስከ ሀያ ሺህ በየቀኑ ማውጣት ተችሎ ነበረ። በመደበኛው አሰራር ግን ይሄ በቀን አሁን ላይ እስከ ስድስት ሺህ እና ከዛ በላይ ነው እየወጣ ያለው። የዚህ የላብራቶሪ ውጤት መቀነስ የተለያዩ ምክንያቶች ይኖሩታል። አንደኛ በህብረተሰቡ ዘንድ ራሱ ምልክት የሚታይባቸው ሰዎች ቶሎ ሪፖርት ያለማድረግ፣ ሳምፕል ለመስጠትም ፈቃደኛ ለመሆን እንደዛን ችግሮች እያየን ነው ያለ ነው። በእኛም በኩል የተለያዩ ማነቆች ነበሩ፣ ያንን ለመፍታት እየተሰራ ነው ያለው። የባለሙያዎች ተነሳሽነትም እንዲጨምር ሞመንተሙን ጠብቆ እንዲሄድ ለማድረግ መሰራት አለበት ከሌሎች ላብራቶሪ የምርመራ ማዕከላት እጥረት የለብንም። ከዜሮ ተነስተን ስልሳ አራት ላይ ደርሰናል። እነዚያ በሙሉ አሁን ስራ እየሰሩ ነው፣ በሙሉ አቅም ያንን ለማሳደግ ላይ ትንሽ ክፍተት አለ። እንደተባለው ግን ደግሞ በመደበኛ አሰራር ኢቭን ከስድስት ሺህ እና ከዛ በላይ እያወጣ ነው ያለ ነው። እሱ ላይ መታየት ያለባቸው ነገሮች እንዳሉ ሆኖ፣ ግን በተለይ ከዚህ ከሬዚስታንስ ጋር ተያይዞ ያጋጠመ ያለው ችግር ዋናው ችግር እሱ ነው የምል ሰራተኝነት ነው ያለን። በዚህ ላይ መስራት ይጠበቅብናል። ሁሉም አካል ኮሮና የለም የማለት እና አቅልሎም የማየት ቫይረሱን አደገኛነት የመርሳት የመጠራጠር ሁኔታዎች ታይተዋል። ይህም በግልጽ መነጋገርና የችግር መቅረፍ በጣም አስፈላጊ ነው የሚሆነው። ኮቪድ አስራ ዘጠኝ አስከፊ በሽታ ነው ያሉት ዶክተር ተገኔ ህዝቡ ዛሬን በህይወት ኖሮ ነገን ለማየት በሕክምና ባለሙያ የሚሰጠውን ምክር ሳይሰላጅ ተግባራዊ ማድረግ አለበት ሲሉ መልእክት አስተላልፏል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤን ነው። ዝግጅታችን ይቀጥላል። በኮሮና ወረርሽኝ ምክንያት ሳይሰጥ የቀረው የ2012 የትምህርት ዘመን የ12ተኛ ክፍል ሀገር አቀፍ ፈተና በዘንድሮ አመት ህዳር ወር ላይ እንዲካሄድ ታቅዶ የነበረ ቢሆንም ባለው ወቅታዊ የሀገር ጉዳይ ምክንያት ለመሰጠት ባለመቻሉ በድጋሚ ላልተወሰነ ጊዜ መራዘሙን የትምህርት ሚኒስቴር ከሳምንት በፊት አስታውቋል። ይህ ውሳኔ ፈተናውን ወስደው ወደ ከፍተኛ ተቋማት ለመግባት ከአመት በላይ ሲዘጋጁ የቆዩ ተማሪዎችን እንዳሳሰባቸውና ተስፋ እንዳስቆረጣቸው ለአሜሪካ ድምፅ ተናግረዋል። የ12ኛ ክፍል መልቀቂያ ፈተና ለመውሰድ ከሚጠባበቁ ተማሪዎች ጋር የተደረገው ቆይታ እንዲህ ተሰናርቷል። እንደ ቀድሞ ቢሆን አዲስ አበባ ቦሌ ክፍለ ከተማ ውስጥ የሚገኘው ኢትዮ ፓረንትስ ትምህርት ቤት ተማሪ የሆነችው የአብጌቱ የ12ኛ ክፍል ብሔራዊ ፈተናዋን መውሰድ የነበረባት በ2012 ግንቦት ወር ላይ ነበር። ዘንድሮም በከፍተኛ ትምህርት ተቋም ውስጥ ገብታ የምትመኘውን የኮምፒውተር ሳይንስ ትምህርት እየተማረች ይሆን ነበር። በአጭር ጊዜ መላውን ዓለም ባዳረሰው የኮሮና ቫይረስ መዛመት ምክንያት ግን ትምህርት ቤቶች በመዘጋታቸው ባለፈው አመት ግንቦት ወር ላይ መሰጠት የነበረበት የ አስራ ሁለተኛ ክፍል ሀገር አቀፍ ፈተና እንዲሰረዝ ሆነ። ይህ ውሳኔ ለአብና ጓደኞቿ አስደንጋጭ ነበር። መጀመሪያ ላይ ያው ለትንሽ ጊዜ ነው የሚራዘመው ብለን ነበር ያሰብነው እና ያን ያህል ኢፌክት አልነበረውም መጀመሪያ ነገር ግን እየቆየ ሲሄድና በጣም ጊዜ እየተገፋ ሲሄድ ትንሽ ውጥረትና ጭንቀት ነበረ፣ ይሄ ነገር ሊቀር ነው ወይ ምናምን የሚል በጣም ያናድዛለ። እኔ ተናድጃለሁ በበኩሌ። ምክንያቱም በቃ ሙሉ ጊዜያችንን ሰጥተን ይህን ሁሉ ጊዜ ስናጠናና ለመገላገል እንትን ስንል ነበረ። አሁን ጭራሽ ገፋ የማጥናት ጊዜያችንን እና ለሌላ ነገር የምናውለውን ጊዜ የባሰ ያጠፋብን ነው የመጣው። ትምህርት ቤቶች ለሰባት ወራት ተዘግተው ከቆዩ በኋላ የትምህርት ሚኒስቴር ዳግም ለመክፈት ባደረገው ሙከራ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ከኅዳር 28 እስከ ታኅሳስ 1 እንዲሰጥ ተወስኖ ነበር። ሆኖም በአሁኑ ሰዓት ኢትዮጵያ ውስጥ ባለው የጸጥታ ችግር ምክንያት ፈተናው ላልተወሰነ ጊዜ እንዲራዘም መደረጉን የትምህርት ሚኒስቴር ዴታ አቶ ሚሊዮን ማቴዎስ ህዳር 15 ላይ በሰጡት መግለጫ አስታወቁ። አሁን ባለው ሁኔታ ከአንድ ማይከልም ጭምር ፈተናው የሚሰራጭ እንዲሁም ደግሞ ፈተናው የማስተዳደርም ስራ አገር አቀፍ ከመሆኑ ጋር ተያይዞ ትምህርት ሚኒስቴርና አገር አቀፍ ፈተናዎች ድርጅት በጋራ የሚያስገዱት ከመሆኑ ጋርና ሁሉም መዋቅር ሁሉም የፖለቲካ አመራር፣ ሁሉም የክልል መንግስታት በጋራ በቅንጅት ወጥ በሆነ መልኩ የሚሰጥ ከመሆኑ ጋር ተያይዞ አሁን ያለንበት የጸጥታ ሁኔታ ፈተናን በዚህ ደረጃ ለማስኬድ የሚያስችል ሆኖ አልተገኘም። አሁን ባለው ሁኔታ በትግራይ ክልል እንዲሁም አጎራባች በሆኑ የአማራ ዞኖችም አፋርም፣ በቤንሻንጉል መተከል አካባቢና ሌሎችም አንዳንድ ጸጥታ ሁኔታዎች አሁን የተወሰዱ ባሉ እርምጃዎች በአጭር ጊዜ ውስጥ ወደ መደበኛ ሁኔታና ፈተናን ለማስተዳደር ወደሚያስችልና ተማሪዎችም ተረጋግተው ተረጋግቶ ሊፈተኑ ወደሚችሉበት ሁኔታ ይቀየራል ብለን ነው የምናስበው። ይህ ውሳኔ የአብን ጨምሮ በዘንድሮ አመት ፈተናውን ለመውሰድ የሚጠባበቁ ከስምንት መቶ ሺህ በላይ የሚሆኑ የአስራ ሁለተኛ ክፍል ተማሪዎች እጅግ ያሳዘነ ነበር። ብዙዎቻችን ተስፋ የመቋጥ ስቴጅ ላይ ያለ ያለነው ግን ከዚህ በፊት ያላጠኑ ሰዎች ይህንን ጊዜ ለመጠቀም እየሞከሩ ነው ያሉት። ሁለተኛ ቻንስ እንደመሰጠት ነው ብለው ወደ ጥናት በጣም የገቡ ሰዎችም አሉ። በዛው ልክ ደግሞ ተስፋ ቆርጠው ጭራሹ ጭራሹኑ የተውት ልጆችም አሉ። አሁን ለምሳሌ ሜዲሲን የሚገባ ሰው እንደ ስምንተኛ አመት እንደ መቀመጥ ማለት ነው። እና ብዙ አመት ከዚህ በኋላ ለሚማር ሰው እቺ አንድ አመት በጣም ትልቅ ኢፌክት አላት። በተመሳሳይ ፋውንቴን ኦፍ ኖሌጅ በተሰኘው ትምህርት ቤት ባለፈው አመት የአስራ ሁለተኛ ክፍል ትምህርቱን ማጠናቀቅ የነበረበትና ሶፍትዌር ኢንጂነሪንግ ለማጥናት የሚመኘው ግሩም አለማየው ለሁለተኛ ጊዜ ፈተናው መራዘሙ ብቻ ሳይሆን ከዚህ በኋላ መቼ እንደሚሰጥ አለመታወቁም ተማሪዎችን ተስፋ አስቆርጧል ይላል። አዎ፣ በጣም ተኖ አድርጓል። አሁን በቀውሉ ውስጥ ተማሪ በጣም ተስፋ ቆርጧል፣ በጣም ተስፋ ቆርጧል። ቀላል አደለም፣ ቤት ውስጥ መዋል ዝም ብሎ ሳይማሩ አደለም። ከኔ ገያን ሽፋ ስነግሽ እስካሁን እንኳን ያለውን ነገር አጥምታል። የአለመፈተነ ነገር ስለተፈጠረ በቃ ምንም ከዚህ በኋላ ምንም ዋስትና ስለ የለም እና ምንም የሚፈጠር ነገር የለም። ስለዚህ ምንም የምናውቀው ነገር የለም። እስካሁን ሌላው ያነጋገር ነው። አዲስ አበባ ውስጥ በሚገኘው ጊብሰን ዩዝ አካዳሚ የአስራ ሁለተኛ ክፍል የተፈጥሮ ሳይንስ ተማሪ የሆነው መርሶ አስገዶም አብርሃ በዘንድሮ ዓመት በካናዳ በሚገኝ ከፍተኛ የትምህርት ተቋም የቢዝነስ አድሚኒስትሬሽን እና ፋይናንስ ትምህርቱን ለመከታተል እድል አግኝቶ ነበር። በኮሮና ምክንያት ሀገር አቀፍ ፈተናው ሲራዘም የዩኒቨርሲቲ መግቢያውን ጊዜም ለጥር ወር አራዝሞት የነበረው መርሶ አስገዶም ቀጣዩ የፈተና ጊዜ ለመታወቁ ያገኘውን የውጭ ትምህርት እድል እንዳያበላሽበት ይሰጋል። በሕይወታችን ላይ አሁኑ አሁን ለዩኒቨርሲቲ ተማሪዎች አንድ ነጋጆቾች ነን። እንትን ኦንላይን ክላሶች ጀምረን ነበረ ለማስሪክ ብለን እዚህ ቀርከን ያው ለአንዳንድ አድሚሽንም ለአፕሊኬሽን ለውጭ ሀገርም ማስሪክ ያስፈልገናል እና ያው ለማትሪክ ብለን ነበር የቀረ ነው እዛ ሄደን ውጭ ሀገር ሄደን ፕሌስመንት ፈተና ከምንፈተን እዚህ የሆነ ማትሪካችንን ጨርሰን እንሄድ በማለት ነበር እና ያው እንደገና ሲራዘም ውጭ ሀገር የምንሄድበትን ሰዓት በየጊዜው ዲፈር ማድረግ ነበረብን አሁን ይህ ሴፕቴምበር ኢንቴክ ውስጥ ነበር መግባ ለፎል ሴምስተር ነበር የተቀበሉ ከዛ በኋላ እንደገና ለማትሪክ ብዬ ወደ ጃንዋሪ አስተላልፌዋለሁ አሁን ደግሞ እንደገና ሲራዘም ያው ከጃንዋሪ አልፏል እንግዲህ ወደ ቀጣይነት ዲፈር ማድረግ ነው ያለው አማራጭ እና በዚህ በዚህ መልኩ አጉላልቶናል የአስራሁለተኛ ክፍል ፈተና ተጠባባቂዎቹ ተማሪዎች ቀጣዩ የትምህርት ሕይወታቸው ምን ሊመስል እንደሚችል ግራ ተጋብተዋል። በትምህርት ሊያሳልፉት የሚገባው ጊዜም በማህበራዊ ሚዲያዎች ላይ ያለ አግባብ እየጠፋ መሆኑም ያሰጋቸዋል። ስለዚህም ይላሉ ትምህርት ሚኒስቴር ቢያንስ ያለውን መረጃ በየወቅቱ ሊያደርሰን ይገባል ሲሉ ይጠይቃሉ። ግልጽ የሆነ መረጃ አይሰጠንም። በዛ ላይ ደግሞ በጣም ሆፕ ሀፕ አርገን ከዛ እንደገና መራዘን ማለት የእኛ ሜንታሊቲ ላይ ራሱ መጫወት ነው እና ላልተወሰነ ጊዜ የተባለ ነው የሚራዘመው እና ወይ ቁርጣችንን ብናቅ አንድ ነገር ነው እና በአጠቃላይ ግልጽ የሆነ መረጃ ቢደርሰን ጥሩ ነው ላል እኔም ማስተራዘም ፈልጌ በቃ ቢያንስ እንኳን ኢንፎርሜሽን ቶሎ ቶሎ እንድናገኝ እንደረግ ነው በቃ በቀን በቀን እንኳ የሚሰሩትን ኢንፎርሜሽን ቶሎ ቶሎ እንዲነግሩ ምክንያቱም የኛ ሕይወታችን ስለሆነ በየቀኑ የሚሰሩትን ነገር ኢንፎርሜሽን ሰጥቶ በአጭሩ ማትሪክን እንዲፈቱ ነው። የትምህርት ሚኒስቴር የአስራ ሁለተኛ ክፍል ፈተናን ላልተወሰነ ጊዜ ቢያራዝምም የስምንተኛ ክፍል ፈተና ግን እንደ ክልሎች ዝግጁነት በተያዘለት ጊዜ ከታህሳስ አንድ እስከ ታህሳስ ሰላሳ ባለው ጊዜ ውስጥ እንደሚሰጥ ይጠበቃል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የአስራ ሁለተኛ ክፍል ብሔራዊ ፈተና ተፈታኞቹን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድም ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። አሁንም ከትምህርት ጉዳይ ሳንወጣ በአማራ ክልል ግጭት ተከስቶባቸው በነበሩ አዋሳኝ አካባቢዎች ትምህርት መጀመሩን የአማራ ክልል ትምህርት ቢሮ ገልጿል። የስምንተኛ ክፍል ክልል አቀፍ ፈተናም ከታሳስ 12 እስከ 14 እንደሚሰጥ የትምህርት ቢሮ ኃላፊው ዶክተር ይልቃል ከፈለኝ ገልጸዋል አስቴር ምስጋናው ዝርዝሩን ከባህር ዳር ልካለች ቀጥሎ ይቀርባል ከኮቪድ 19 ጋር በተያያዘ ተቋርጦ የነበረውን ትምህርት ለማስጀመር ተችሎ ነበር ይላሉ የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ የተከፈተው ትምህርት ብዙም ሳይቆይ በሰሜኑ የሀገሪቱ ክፍል ከተካሄደው ህግን የማስከበር ዘመቻ ጋር በተያያዘ ትምህርት ቤቶች መልሰው እንዲዘ ሲዘጉ ሆኗል። ከትናንት ሰኞ ጀምሮ ህግን የማስከበር ዘመቻው በተካሄዱባቸው አዋሳኝ አካባቢዎች ያሉትንም ጨምሮ ትምህርት ቤቶች ተከፍተዋል ብለዋል። አሁን በተጨባጭ በክልላችን በተለይ በወሰን አካባቢ አንጻራዊ ሰላም እየሰፈነ በመሆኑ ትምህርት ቤቶች ስራ እየጀመሩ ይገኛሉ። በተለይ በሰሜን ወሎ፣ በዋግምራ፣ በሰሜን ጎንደር፣ በማዕከላዊ ጎንደር፣ በምዕራብ ጎንደር አዋሳኝ አካባቢ ትምህርት ቤቶች ተዘግተው ነበረ። ስለዚህ አሁን አንጻራዊ በሆነ መንገድ ትምህርት ቤቶች እየተከፈቱ ይገኛሉ፣ ከትናንት ሰኞ ጀምሮ ማለት ነው። በተለይ በአዋሳኝ ወረዳዎች ትምህርት ለማስጀመር የተወሰነው በጸጥታው ስጋት እንደሌለና ለወደፊቱም እንደማይኖር በመረጋገጡ ነው ብለዋል ዶክተር ይልቃል። ጸጥታው በቀጣይ አሁን እንዳየነው የህብረተሰቡ ተሳትፎ በጣም ከባድ ነው፣ ጠንካራ ነው። የአካባቢውን ሰላም ለመጠበቅ ከፍተኛ ተነሳሽነት አለ እና የሰላም የበለጠ ተጠናክሮ የሚቀጥልበት ሁኔታ ይኖራል የሚል እምነት ስላለን በጸጥታ በኩል የሚያስፈራ ነገር የለውም ማለት ነው። ከዚህ ጋር በተያያዘ የስምንተኛ ክፍል ክልላዊ ፈተናን በመጪው ታህሳስ ከ12 እስከ 14 እንደሚሰጥ ጠቁመዋል። የ12ተኛ ክፍል ብሔራዊ ፈተና ደግሞ የትምህርት ሚኒስቴር በሚያወጣው መርሃ ግብር ይገለጻል ብለዋል። በኮቪድ ምክንያት ትምህርት ቤቶች ለረጅም ጊዜ በመዘጋታቸው በዚያ የተነሳ በተሟላ መንገድ ትምህርቱ ባይጠናቀቅም ትምህርት ከተከፈተ ጀምሮ በተወሰነ ደረጃ ማካካሻ ለመስጠት ጥረት በመደረጉ አሁንም ይሄ ሕግን የማስከበር በክልላችን አዋሳኝ አካባቢዎች በመጣ የጸጥታ ችግር ምክንያት ተዘግተው የነበሩት ለተወሰነ ጊዜም ቢሆን ተማሪዎች በስነ ልቦናቸው እንዲዘጋጁ ለማድረግ ታስቦ ምናልባት ከዚህ ደግሞ የተራዘመ ጊዜ ቢሄድ የበለጠ ቀሪውን የትምህርት ዘመን ስለሚጎዳው እና ተማሪዎች እንዲጨናነቁ ስለሚያደርግ በመሆኑ ባለችው ጊዜ አጣጥመን ፈተናው ያው ከታኅሣሥ 12 እስከ ታኅሣሥ 14 ባለው ጊዜ እንዲሰጥ ወስኗል ማለት ነው። በዚህ አመት ስምንተኛ ክፍል የሚያስፈትኑ ትምህርት ቤቶች ወደ 5162 ትምህርት ቤቶች ናቸው። በእነዚህ ትምህርት ቤቶች በመደበኛ በማታም እና በግልም በአጠቃላይ ወደ 415130 ተማሪዎች ይፈተናሉ ብለን እንጠብቃለን። ስለዚህ እነዚህ ተማሪዎች የተደራረበ ችግር እያጋጠማቸው በጥናታቸው ላይ በትምህርታቸው ላይ ከፍተኛ ጉዳት የደረሰባቸው ቢሆንም ያለውን ወቅታዊ ሁኔታ የሚታለፍ መሆኑን በመረዳት ተሳስ 12 እስከ 14 የሚሰጥ በአጭር ጊዜ ቢሆንም መሸበር መጨነቅ ተማሪዎች አይገባቸውም። በሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ የሀገሪቱ መንግስት ህግን የማስከበር ዘመቻል ሲያካሂድ መቆየቱና ከዚሁ ጋር ተያይዞ በተለይ በአዋሳኝ አካባቢ ያሉ ትምህርት ቤቶች ሙሉ በሙሉ ተዘግተው እንደቆዩ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው እናመሰግናለን። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። ጾታዊ ጥቃትን በተመለከተ የ16 ቀናት የግንዛቤ ማስጨበጫ ዘመቻ በዓለም አቀፍ ደረጃ ህዳር 15 ቀን ተጀምሯል። በየአመቱ ለ16 ቀናት ብርቱካናማ ዓለም በሚል ርዕስ በተለያዩ መሪ ቃሎች የሚከበረው ዘመቻ ዘንድሮም ድጋፍ፣ ምላሽ፣ መከላከልና ማሰባሰብ የሚሉ ሀሳቦችን ይዟል። በዚህ ዘመቻ ላይ በየአመቱ በሰፊው እንቅስቃሴ የሚያደርጉት የአዲስ አበባ ዩኒቨርሲቲ የየሎ ሙቭመንት አባላት ዘንድሮ በኮቪድ-19ና በተለያዩ ሀገራዊ ጉዳዮች ምክንያት ዘመቻውን በድረ ገጽ ላይ ብቻ ለማድረግ ተገደዋል። ኤደን ገረመው የአራተኛ ዓመት ተማሪና የእንቅስቃሴውን አስተባባሪ የሆነችውን መሀል የታደሰን አነጋግራ ተከታዩን አዘጋጅታለች። የዓለም የጤና ድርጅት ሪፖርት በዓለም ላይ ከሶስት ሴቶች አንዷ የአካላዊና ጾታዊ ጥቃት ሰለባ እንደሆነች ይጠቁማል። በየዓመቱም በጾታዊ ጥቃት ዙሪያ ለ16 ቀናት የሚቆይ ዘመቻ የተለያዩ ጾታ ተኮር እንቅስቃሴዎችን በሚያደርጉ ተቋማትና ቡድኖች በኩል ይካሄዳል። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት እንቅስቃሴ አስተባባሪ መሀሌት ታደሰ ስለ ዘንድሮ የ16 ቀናት የጸረ ጾታዊ ጥቃት ዘመቻ እንዲህ ታስረዳለች። ከተቋቋምን ጀምሮ እንደምናደርገው ደረጃ የሚከበረውን የአስራ ስድስት ቀናት ዘመቻ አብረን እናከባለን። አላማው ያው ጾታ መሰረት ያደረገ ጥቃት ይቁም በሚል እንደመሆኑ እኛም አብረን የአለም አቀፍ መሪ ቃሉን በመከተል እናከባለን ማለት ነው። በዚህም አመት ልክ እንደሌላው አመት እንደሌሎቹ አመቶች ለማክበር አስበናል። ግን ያው ግቢ ውስጥ ያለው እንቅስቃሴ አነስተኛ ስለሆነና ሁሉም ተማሪዎች ዩኒቨርሲቲ ውስጥ ስለሌሉ በዋነኝነት ማህበራዊ ሚዲያ ላይ በእኛ በኩል የተለያዩ መልእክቶችን ለህብረተሰቡ እናጋባለን። ከዛ ባለፈ ብርቱካናማ አለም ነው የሚባለው በአስራ ስድስት ቀናት ዘመቻ ውስጥ ሁሉም ሰው ፕሮፋይሉን ብርቱካናማ በማድረግ እና ዘመቻውን በመቀላቀል አጋርነቱን መግለጽ ይችላል ማለት ነው። ከዛ ባለፈ ደግሞ ከሌሎች አጋሮቻችን ጋራ ዌቢናር እና ሌላም ውይይቶችን ለማዘጋጀት የዘንድሮ የጸረ ጾታዊ ጥቃት የ16 ቀናት ዘመቻ ድጋፍ፣ ምላሽ፣ መከላከል መከላከልና ማሰባሰብ የሚል መሪ ቃል ሲኖረው በተለይም በኮቪድ-19 ምክንያት ለፆታዊ ጥቃት ተጋላጭ የሆኑ ሴቶችን ታሳቢ ማድረጉን መሀሌት ታስረዳለች። ንደራቀፍ ወይም ዓለም አቀፍ አለመረጋጋቶች በሚመጡበት ጊዜ በቅርቡ ልቅ በኮቪድ እንዳየ ነው ፆታን መሰረት ያደረጉ ጥቃት ቁጥሮች ይጨምራሉ እና እንደዚህ አይነት ነገሮች በሚፈጠሩበት ጊዜ የምናደርገው ድጋፍ የምንሰጠው ምላሽ እንዲሁም ደግሞ እኝን ችግሮች እንዳይፈጠሩ ነገሩ የምናደርገውን እንቅስቃሴዎች በአጠቃላይ ለማየት ነው፣ እና እነሱን አቴንሽን ለመስጠት ነው በዋነኝነት ይህንን መሪ ቃል ተመረጠው ማለት ነው። የአዲስ አበባ ዩኒቨርሲቲ የስነ ጾታ ቡድን የሆነው የሎ ሙቭመንት ከዚህ ቀደም የተለያዩ ሙዚቃዊ ትዕይንቶችን፣ የፎቶግራፍ ኤግዚቢሽኖችን የሚያካሄድ የነበረ ሲሆን ዘንድሮ ግን በኮቪድ አስራ ዘጠኝ ምክንያት ሙሉ ለሙሉ እንቅስቃሴውን በድረገጽ ላይ ለማካሄድ መገደዱን መሀሌት ትገልጻለች። ከዚህም ጋር ተያይዞ በኮቪድ አስራ ዘጠኝ ወረርሽኝ ወቅት የጨመረውን ጾታዊ ጥቃትን በመከላከሉ ረገድ የተለያዩ እንቅስቃሴ ሲያደርጉ ለነበሩ ተቋማት እውቅናና ምስጋና ለመስጠትም መርሃ ግብሮችን እያዘጋጁ መሆኑን ማህላይ ታስረዳለች። በዋነኝነትም ልናደርግ ያሰብ ነው በእነዚህ ጉዳዮች ላይ ውይይት እናም ደግሞ ምላሽ ሲሰጡ የነበሩ ቀድመው ሲገኙ የነበሩ እና በኮቪድ ሆነ በሌሎች ችግሮች ጊዜ የሴቶችን ጥቃት ለመከላከልና ጥቃት የደረሰባቸውን ሰዎች ደግሞ እርዳታ ለማድረግ ሲንቀሳቀሱ የነበሩ ተቋማትንም እውቅና ለመስጠት ነው ማለት። አክላም በዚህ ዘመቻ ላይ ብዙዎች መሳተፍ እንዳለባቸው በመጥቀስ መሪ ቃሉን መሰረት በማድረግም ጸረ ጾታዊ ጥቃት እንቅስቃሴዎች እንዲተገበሩ ጥሪ ታቀርባለች። አንደኛ ልክ እንደ መሪ ቃላችን ሁሉም ሰው እንደዚህ አይነት ሁኔታዎች ላይ ሊፈጠሩ የሚችሉ ወይም ሊባባሱ የሚችሉ ጥቃቶችን ግንዛቤ በመውሰድ ለመከላከል እና ደግሞ ጥራት የደረሰባቸውን ሰዎች ደግሞ ድጋፍ ለመስጠት የበኩሉን እንዲያደርግ ላሳስቡ። ከዛ ባለፈ ደግሞ ሁልጊዜ በየአመቱ እንደምንለው ማንም ሰው ጥቃት ላለመፈጸም ሲፈጸሙ እንብሎ ላለማየት ና ለሚፈጠሩ ጥቃቶች ደግሞ ማስተባበያ ላለመስጠት የየበኩሉን ቃል እንዲገባ ለማሳሰብ ይቀል። የ16 ቀናት ብርቱካናማ ዘመቻ ለቀጣይ 10 ቀናት የሚቀጥል ይሆናል። ለአሜሪካ ድምፅ ዘገባ አይደን ገረመው ከዋሽንግተን ዲሲ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቀ። ጠብቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሻሁት ስመኝሽ የቆየነን በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።